በጋሸና ከተማና ዙሪያዋ እስከ 280 የሚደርሱ ሲቪሎች በህወሓት ታጣቂዎች መገደላቸውን የጋሸና ከተማ አስተዳደር አስታወቀ። በከተማዋ የሚገኙ 13 ተቋማት መውደማቸውንም የከተማዋ አስተዳደር ከንቲባ አቶ ሞላ ጸጋው ለአሜሪካ ድምፅ ተናግረዋል። ይሁን እንጂ ህወሓት መሰል ክሶችን ሲያስተባብል ይደመጣል። ወደ ስፍራው አቅንቶ የነበረው ዘጋቢያችን ኬኔዲ አባተ ሌሎች የጋሸና ነዋሪዎችን አነጋግሮ ተከታዩን አሰናድቷል። በሰሜን ወሎ ዞን የምትገኘው የጋሸና ከተማ የሰሜን ኢትዮጵያው ግጭት ዋነኛ ገፈት ቀማሽ ከሆኑ አካባቢዎች መካከል ትጠቀሳለች። የወልዲያ ላሊበላ፣ ኮን እንዲሁም የደብረ ታቦርና የባህር ዳር መስመሮችን የምታገናኝ እንደመሆኗ ስትራቴጂክ ቦታ መሆኗ የሚነገርላት ይህች ከተማ ከሐምሌ 28 ጀምሮ ከአራት ወራት በላይ በህወሓት ታጣቂዎች ተይዛ እንደቆየች የከተማዋ ነዋሪዎች ይገልጻሉ። በእነዚህ ጊዜያት ታዲያ የህወሀት ታጣቂዎች የተለያዩ ጥቃቶችን ሲፈጽሙ እንደነበርና አስቸጋሪ ጊዜያትን እንዳሳለፉ ነው ነዋሪዎች የሚናገሩት። በጦርነቱ ምንም ተሳትፎ ያልነበራት የአክስቱ ሴት ልጅ በህወሀት ታጣቂዎች መገደሏን የሚገልጸው ወጣት ጸጋ እሸት መኩሪያ አስተያየት ከሰጡን የከተማዋ ነዋሪዎች መካከል ነው። የመጨረሻው ሰዓት፣ የአሁኑ ሰዓት የመጨረሻ የመጣው ሀይል በተለይ በከፍተኛ ደረጃ ጥፋትን ብቻ በቃ ሰው መግደል ነበር ሀብት ንብረት ማውደም ላይ ብቻ ተኩሮ እየሰራ ነበር የነበረው እና በዛ ሰዓት ነው እንግዲህ በገጠር ነው የነበረችው የአክስቴ ልጅ በቤቱ እያለፉ እንዳለ እሷ ተቀምጣለች እዚያ ላይ ውሻ ሂዶ ይጨውባቸዋል እዛ እሷ በነገራችን ላይ እሷ ለእንግድነት መታ ነው እዛ ቤት እንጂ ቤቷም አይደለም ለእንግድነት እንደመጣች እነሱ መጡ መንገድ ተዘጋ እዛው ተቀመጠች አያቶቿ ጋር ነው እና አያቶቿ ጋር እንዳለች ያው በዛ ሲያልፉ በጥይት ነው መቷት ሄደው ዝም ብሎ መመጫትናት ህፃን ልጅ ታቅፋ ውጭ ላይ እያጠባች እንዳለ በጥይት ነው መቷት። ይሄደው እና እንደዛ አድርጎ በአሰቃቂ ሁኔታ ገደላት። ህጻኑን መቶታል። የ19 አመት ናት እሷ። እየታቀፈችው የአንድ አመት ከሁለት ወር ልጅ ነው። ህጻኑም እጁን ተመቶ አሁን በህይወት አለ ህጻኑ። በእርግጥ እየታከመ ነው። አሁን ምክንያት የለውም። ምንም ንግግርም የለም። አልተነጋገሩም። ምን አላለም። እያለፈ እንዳለ ውሻ ሲጮህበት እንግዲህ ውሻ ልታስበልኝ ነው ይሁን ብቻ። ምንም ያው የራሳችን ግምት ነው እንጂ ይሄ ምንም ያወቅነው ነገር የለም። በጥይት ግን መቷት ዝም ብሎ ሄደ። ድብደባ እንደተፈጸመበት የሚገልጸው ሌላው የጋሸነ ከተማ ነዋሪ ወጣት ዮናስ አለሙ ደግሞ በእኔ ላይ የደረሰብኝ ድብደባ ነው። መሳሪያ ያለው ብሎ ተብዬ ተጠቁሜ ስለነበረ ከዛ መሳሪያ አንጣ ተብዬ እንዲህ ፍጤታ አሰሬ መሬት ላይ ጥለውኝ ደብድበው አሰቃይተውኛል ከዛም በላይ ደግሞ የደረሰብኝ የስነ ልቦና ስብራት ይህ ነው ተብሎ በአማርኛ ሊገለጽ በማይችል መልኩ ነው አሰቃቂ ሁኔታ ነው ያደረሱብን ቤተሰቦቻችን ልጆች አሉ ልጆች ራሱ ከፍተኛ የሆነ እኔ ስደበደበ አይና እያዩ ሚስቴ እያየኝ ልጆቼ እያዩ በእነሱ ፊት ነበር ያን ስቃይ የተቀበልኩት። ለልጆቼ ኢቭን አሁን ላይ ይመጣሉ ወይ እያሉ እየፈሩ ያሉበት ሁኔታ ነው ያለው። በጋሸና ከተማና አካባቢው ተፈጸሙ ስለተባሉ የሰላማዊ ሰዎች ግድያና መሰል ኢሰብአዊ ድርጊቶች ጥናት በመደረግ ላይ መሆኑን የገለጹት የከተማ አስተዳደሩ ዋና ከንቲባ አቶ ሞላ ጸጋው እስካሁን በተደረገው ጥናት የተገኘውን ውጤት እንዲህ ያብራራሉ። የተደፈሩ ሴቶችን በተመለከተ አሁንም እያጣራን መረጃ እየተሰራ ከሚመለከታቸው አካላት ጋር እየተሰራ ነው። ጋሸና ከተማ ላይ ሌሎችን ሳይጨምር በጋሸና ከተማና በዙሪያዋ እስከ 280 የሚሆኑ ሲቪሊያን ተጨፍጭፏል። በከተማችን ውስጥ ከ63 በላይ ያልተደረሰበት ቁጥር እንዲያለ ሆኖ ሲቪሊያን በጦርነት የማይሳተፉ ሲቪል ንጹሕ ነዋሪዎች ያለምንም ትን ተጨፍጭፏል። ጋሸናና ዙሪያዋን በተመለከተ ደሞ እስከ 280 የሚደርሱ ንጹሐን ተጨፍጭፏል። በጋሸና ከተማ የሚገኙ የማህበራዊ አገልግሎት ሰጭና የመንግስት ተቋማትም የጥቃት ኢላማ መሆናቸውን መታዘብ ችለናል። ከነዚህም መካከል የከተማዋ የሁለተኛ ደረጃ ትምህርት ቤት ይገኝበታል። ምንም እንኳን በመ የመማሪያ ክፍሎቹ ላይ ጉልህ ጉዳት ባይደርስበትም የትምህርት ቤቱ የመማሪያ ቁሳቁሶች መውደማቸውንም ተመልክተናል። የከተማዋ ከንቲባ አቶ ሞላ ጸጋው እንደሚሉት ትምህርት ቤቶችን ጨምሮ በከተማዋ ከሚገኙ ተቋማት ከውድመት የተረፈ የለም። በተቋማት አካባቢ ላይ ያደረሱ ጥፋት ተቋማቶች በሙሉ ወድመዋል። ትምህርት ቤቶቻችን ወድመዋል። የመንግስት ጤና ጣቢያዎች ወድመዋል። መድኃኒት በሙሉ ወድመዋል። ከመውደም ባለፈ ተቋማት አካባቢ ላይ ምንም አይነት መገልገያ የለም ቦርድ ጨምሮ እያንዳንዱ ትምህርት ቤቶቻችን በሙሉ ወድመዋል። በከተማ አስተዳደራችን አንድ ሃይስኩልና ከአስራ ሶስት በላይ አንደኛ ደረጃ ትምህርት ቤቶች ያሉ ጤና ጣቢያዎች፣ የአገልግሎት ተቋማቶች በሙሉ ወድመዋል። መውደም ብቻ ሳይሆን በመንግስት ተቋማት ላይ በተለይ ትምህርት ቤቶቻችን አካባቢ ላይ መቃብር ጭምር በማድረግ ተማሪዎቻችን በስነ ልቦና ተቋሙ ላይ እንዳይማሩ የመቃብር ጭምር ዘጋጅቶዝ አካባቢ ላይ የጅምላ መቃብር ፈጽሞበት ይገኛል። ስለ ከተማዋ ወቅታዊ ሁኔታም ከንቲባው አስተያየት ሰጥተውናል። እያንዳንዱ ማህበረሰብ በስነ ልቦና እንዲጎዳ ና ከተማ ወደ ነበረችበት እንዲያትመለስ ብዙ ስራዎችን ሰርቷል። ነገር ግን ከተማችን ማህበረሰብ ጋር በመነጋገር ና በመጓየት ወደ ነበረችበት የመመለስ ና ከተማችን አሁን በምታዋት በተለይ መንግስት ያስተላለፈውን የዲያስፖራ ጥሪ የላሊበላ በዓልን የልደት በዓል ምክንያትን ማድረግ የተለያዩ አገልግሎቶችን በመጀመር ወጣቶቻችን በማስተባበር ነዋሪዎቹ ድርጅቶቻቸውን ባላቸው ላይ በመክፈት ወደ የነበረችበት ሰላም ና አሁን ባለበት በጥሩ ሁኔታ ላይ ከተማችን ትገኛለች። ከጋሸና ከተማ አስር ኪሎ ሜትር ያህል ርቀት ላይ በምትገኘው አርቢት በምትባል አካባቢ በህወሓት ታጣቂዎች እየተቆፈሩ ናቸው የተባሉ ረዥም ና ጥልቅ ምሽጎችን የተመለከትን ሲሆን በአካባቢው የሚገኙ በርካታ መኖሪያ ቤቶችም ከቀላል ሙሉ በሙሉ እስከ መፍረስ ጉዳት ደርሶባቸዋል። ለዚህም የአካባቢው ነዋሪዎች ተጠያቂ የሚያደርጉት በህወሓት የሚመራውን ኃይል ነው። ህወሓት በበኩሉ ታጣቂዎቹ በሰላማዊ ሰዎችና በአገልግሎት ሰጪ ተቋማት ላይ ላይ ኢሰብአዊ ተግባራትን ፈጽመዋል በሚል የሚቀርቡ ክሶችን ሲያስተባብል ይሰማል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።